በምህፃረ ቃሉ ኤፍጂኤም በሚል መጠሪያ ስም ወይም የሴት ልጅ ግርዛት የሚባለው በተለይ በአፋር ግዛት ውስጥ ከጥንት የጀመረ ጎጂ ባህላዊ አሰራር መሆኑ በኢትዮጵያውያን ዘንድ የሚታወቅ ነው። ይህ የሚፈጸምባቸው ሴት ልጃገረዶች ከህፃናት ዕድሜያቸው የጀመረ ለበርካታዎቹ የሚፈጸም በመሆኑ ለደም መፍሰስ፣ የመሽናት ችግር የሚያመክን ብቻ ሳይሆን ለሞት የሚዳረጋቸውም ነው። በአፋር ከስፍራው በሰመራ ከተማ ዙሪያ እና በሚሌ የማዋለጃ ሆስፒታል በመዘዋወር ለድርጊቱ ሰለባ የነበሩ በሰመራ ከተማ በአዳሪ ትምህርት ቤት ውስጥ ከሌሎች እህቶቻቸው ጋር ተደባልቀው በትምህርት ላይ የሚገኙ በሕክምና ያንሰራሩት በዚህ አይነት መልኩ ይገልጹታል። የሴት ልጅ ግርዛትን ላይ ስለደረሰ ማህበረሰቡ ላይ እንዳይደርስ ማስተማር አለብኝ። ጉዳቱ በምንገረዝበት ሰዓት የሽንት መስናችንም ብዙም አይኖሩም። በምናገባበት ሰዓትም ለፌስቱላ በሽታ፣ ለተለያዩ በሽታዎች ያዳርሰናል። በአሁኑ ሰዓትም እንደዚህ በስለታማ ነገሮች የተቃደን በዛ የተለያዩ በሽታዎች ሊተላለፉብን ይችላል። ያ ጉዳቱ የሆነ የህፃን ነበርኩኝ። በዛ በተገረዙበት ሰዓት ይሰፋል በምንሄድ ባህልም አለ። እግራቸውን በሆነ ነገር ቀልቅለው በዛው እግራቸውን ያስራሉ ከዛ እስከ ማታ ያስሩና ከዛ ሲፈቱ ጊዜ ያ መብዛያችን ህፃን እንደነበር ይታሸጋል። በዛ ሰዓት በጣም ጉዳት አለ። ጎደኛ የትማር ነበረ እዚህ ማለት ነው። አዳሪ ትምህርት ቤት ጥሩ ነው እንደዚህ አይነት የሚደረገው ነገር የለ ምናምን ሲባል እናቴ ላክኝ አልኳት። ከዛ የትምህርት ቢሮ ድጋፍ ወርቀታ አምጥታ አስገባች። ስለ ጎጂ ባህል ስለ እንጥር መቁረጥ ግርዛት፣ ያለእድሜ ጋብቻ፣ ጠለፋ ታምር ነው። ህጻን እንደ ተዋለደ ነው እዛ የሚደረገው በሰባተኛው ቀን የሚያድርጉት አፋሮቹ። እዛ ቀደም ሲል የደረሰባትን በማስታወስ የትምህርት ቤቱ አስተባባሪ ዛህራ ሁመድ አሊ የምታስረዳው አላት ያለነው ሴቶች አዳሪ ትምህርት ቤት ሰመራ የሚገኘው ሲሆን፣ እዚህ የምንገኘው በሴቶች ላይ የሚደርሱ ጎጂ ልማዳዊ ድርጊቶችን በተመለከተ እንዲቆም ያለንን አመለካከት እኛ ላይ የደረሰውን ጥቃት ሌሎች እህቶቻችን ላይ እንዳይደርስ ለመቃወምና በዚሁ እንዲቀር ለማድረግ እየተጣጣር ነው ያለ ነው። ከሰመራ ከተማ ወደ ሰሜን ምስራቅ ሰባ ኪሎ ሜትር አቅጣጫ በሚሌ ከተማ በዚሁ የተሳሰበ የወሊድ ችግር ያጋጠማቸው በአርባራማይ በተባለ የማዋለጃ ሆስፒታል ውስጥ ደግሞ ወደዚህ የምጣሁት ያው የተሻለ ሕክምና ገኘሉ አሁን ስድስት ሰዓት ቀን ላይ የደረስኩት። አሁን ገና አራት ቀን ሴት ናት። እዛ ሀገር ሆስፒታል የለምና እዚህ በሆስፒታል ባዛለው ብዬ ነው ወጣ ከገዋ ነው ስድስት ቀን ዛሬ በቡሮሽ እንወለት ደግሞ ተቀዶ ነው ወጣ እናቴ ናት እ አልሐምዱሊላህ አልሐምዱሊላህ። ይህና ተገላገለች። በብሮችን ነው የወለደች። ጌታቸው ተድላይ ለጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።